ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 16 2014 ዓ ም ዝግጅታችን ጀመረ።

የኢትዮጵያ መንግስት በምዕራብ ወለጋ ዞን የተፈጸመውን የጅምላ ግድያ በተመለከተ በአስቸኳይ እንዲያጣራ ተመድ ጠየቀ። ዝርዝር ዘገባ ይኖረናል።

ሕወሓት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የኢትዮጵያ መንግስት ሲገልጽ ሕወሓት በበኩሉ ክሱን አስተባብሏል። ይህንንም የተመለከተ ዘርዘር ያለ መረጃ ከዜናው በኋላ ይዘንላችሁ እንመለሳለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ተሰናድተዋል።

ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። አበባየው ገበያው የዌብና የማህበራዊ ድረ ገጽ ፕሮዲሰራችን ናት። ግርማ ደገፋው ደግሞ በምስልና ድምጽ ቅንብር አብሮን ያመሻል።

እናንተም እስከ ምሽቱ አራት ሰዓት አብራችሁን አምሹ። የዝግጅቶቻችንን ከዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎች እንውሰዳችሁ።

ሰላም፣ ጤና ይስጥልን። አድማጮቻችን፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ።

የኦሮሚያ ኒውስ ኔትወርክ ሁለት ጋዜጠኞችን የክስ መዝገብ ለመመልከት ቀጠሮ ሰጥቶ የነበረው የኦሮሚያ ከፍተኛው ፍርድ ቤት ተለዋጭ ቀጠሮ መስጠቱን የተጠርጣሪዎቹ ጠበቃ አቶ ቦና ያዞ ተናገሩ። ፍርድ ቤቱ ከሕግ አግባብ ውጪ ክስ እንዲሻሻል ትእዛዝ ሰጥቷል የሚል አቤቱታ ማቅረባቸውንም ጠበቃው ገልጸውልናል። ክሱንና አቤቱታውን ለመስማትም ተለዋጭ ቀጠሮ ተሰጥተዋል። ገልሞ ዳዊት ተጨማሪ አለው

በኢትዮጵያ አስቸኳይ ጊዜ አዋጅ ታውጆ በነበረበት ወቅት የሽግግር መንግስት በማቋቋም ሀሳብ ውስጥ ተሳትፈዋል በሚል ተጠርጥረው በቁጥጥር ስር የሚገኙት ሁለት የኦሮሚያ ኒውስ ኔትወርክ ኦኤንን ጋዜጠኞች ለሱዱላና ብቅላመኑ፣ እንዲሁም ሌሎች አስራ አምስት ሰዎች ዛሬ በአዲስ አበባ ሳርቤት አካባቢ ባለው የኦሮሚያ ከፍተኛ ፍርድ ቤት ችሎት ቀርበው ነበር። የተከሳሾቹ ጠበቃ ባለፈው ችሎት በፍርድ ቤት ተሻሽሎ እንዲቀርብ የተወሰነን ክስ ከመቀበል በፊት በተከሳሾቹ በኩል አቤቱታ ለፍርድ ቤቱ መግባቱን ገልጸዋል።

አቤቱታው ከዚህ በፊት በመጀመሪያ ደረጃ መቃወማ መሰረት ፍርድ ቤቱ አቃብግ ክሱን ሻሽሎ እንዲያቀርብ አዞ ነበር። በዚህ ውስጥ ክሱ ተሻሽሎ እንዲቀርብ ያዘዘው ወሳኝ ወሳኝ ነጥቦች ነበር እና አቃብግ ክሱን ሻሽሎ ሲያመጣ እነኚህ ኮር የሆኑ ነጥቦችን ሳያሻሽል አቅርቦ ነበር ክስ ይሄ በፍርድ ቤቱ ትዕዛዝ መሰረት ሳይሻሻል የቀረበው ክስ ላይ እኛም በበኩላችን ክሱ እንዳልተሻሻለ

ሻሽሯል የተባለ ክስ ደግሞ ተከሳሾች ላይ ክስ እንደሌለ የሚያስረዳ ስለሆነ ይሄ ክስ ይታለፍና በቀሩት ክሶች ላይ ክርክር ይቀጥል የሚል ነበረ ክርክራችን። ስለዚህ ፍርድ ቤት ማድረግ የነበረበት አንድ፣ አቃቤ ህጉ የፍርድ ቤትን ትእዛዝ አክብሮ ክሱን አላሻሻለም። ሁለተኛ፣ ለማሻሻልም ጥያቄ አላቀረበም። ሶስተኛ፣ የቀረበ ክስ ደግሞ

ተከሳሾቹ ላይ ክስ እንደሌለ የሚያመላክት ስለሆነ ይህንን አልፈው በቀሩት ክሶች ላይ ክርክር ማድረግ ነበረበት የሚል ነው። አቃቢ ሕግ ከዚህ ቀደም በነበሩት ችሎቶች ክሶቹን ሳያሻሽል በመቅረቱ ችሎቱ በራሱ ክስ እንዲሻሻል መፍቀድ አልነበረበትም ስለዚህም ዳኞች ውሳኔያቸው ትክክል አይደለም በሚል የችሎቱ ዳኞች እንዲቀየሩ መጠየቃቸውን ገልጸዋል። ችሎቱ አዲስ ያስገቡትን አቤቶታና የክስ መዝገቡን ለመስማትም ለመጪው ማክሰኞ ሰኔ 21 ተለዋጭ ቅጠሩ መስጠቱንም አቶ ቦና ተናግረዋል።

ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ። የአውሮፓ ሕብረት ፓርላማ ዩክሬንና ሞልዶቫን 27 አባላት የሚገኙበት የአውሮፓ ሕብረት አባል ሆነው በእጩነት እንዲቀላቀሉ ዛሬ ሐሙስ በሰጠው ድምፅ ወስኗል። ይህ ሙሉ አባል ለመሆን ለሚያበቃውና ግልጽ ላልሆነው የወደፊቱ ሂደት የመጀመሪያው እርምጃ መሆኑም ተነግሮለታል።

በብራስልስ የተሰባሰቡት የአውሮፓ ህብረት መሪዎች በዚህ ጉዳይ ላይ መወሰንን ጨምሮ በዩክሬን ያለው ጦርነት በዓለም የምግብ ደህንነት ላይ በሚያሳድረው ተጽዕኖና እንዲሁም በአውሮፓ ተጨማሪ የኢኮኖሚ ወታደራዊና ሰብአዊ ድጋፍ ላይ እንደሚነጋገሩ ተመልክተዋል።

የዝምባብዌ መምህራን ማህበራት ደሞዛችን እያሽቆለቆለ በመጣው የዝምባብዌ ገንዘብ ሳይሆን በአሜሪካን ዶላር ይከፈልን በማለት አድማ የመቱትን የአገሪቱን የጤና ሰራተኞች የስራ ማቆም አድማ መቀላቀላቸውን አስታወቁ። ካለፈው ሰኞ ጀምሮ የዝምባብዌ መንግስት ሆስፒታሎች ውስጥ የሚሰሩ ዶክተሮችና ነርሶች መንግስት ደሞዛቸውን ተመልክቶ እንዲያሻሽል በመጠየቅ ላይ እንደሚገኙ ተነግረዋል። የአንዳንዶቹም ደሞዝ በወር ከ25 ዶላር ያነሰ መሆኑ ሲገለጽ የአብዛኞቹ የወር ደሞዝ ሲመነዘር ወደ 55 ዶላር የሚጠ

ጋ መሆኑ ተመልክተዋል። ይህም ድሮ ያገኙት ከነበረው ጋር ሲነጻጸር በአስር እጅ መቀነሱን ሰራተኞቹ ሀራሬ ለሚገኘው የአሜሪካ ድምፅ ዘጋቢ ተናግረዋል። እንደ አውሮፓ አቆጣጠር በሚቀጥለው 2023 ዓ ም ከ2 ሚሊየን በላይ ስደተኞች በሶስተኛ አገር ጥገኝነት ማግኘት እንደሚኖርባቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ተነበየ።

የዘንድሮ የጥገኝነት ፈላጊ ስደተኞች ቁጥር 1 ነጥብ 47 ሚሊዮን ሲሆን ለሚቀጥለው ዓመት የተተነበየው ቁጥር ከአምናው በ36 ከመቶ ይበልጣል። ሊሳሽ ላይን ከጄኔቫ ያጠናቅረችውን ዘገባ ቆንጅታየ ታቀርበዋለች። በመላው ዓለም የሚገኙት ከ27 ሚሊዮን የሚበልጡ ስደተኞች ሁሉም ጦርነትን፣ ሁከትን፣ ግጭትን ወይም ጭቆናና አፈናን ሸሽተው ሀገራቸውን ጥለው የተሰደዱ ናቸው።

በመሆኑም ሁሉም ዓለም አቀፍ ከለላና ጥበቃ የሚያስፈልጋቸው ናቸው። ታዲያ ከመካከላቸው ከሌሎቹ በተለየ ደረጃ ተጋላጭ የሆኑ አሉ። ወደ ሀገራቸው ለመመለስ የማይችሉ ወይም በአጎራባች ሀገሮች ደህንነታቸው ተጠብቆ ለመኖር የማይችሉት ወይም ደግሞ የተለየ ችግር ያለባቸውና የአካል ጉዳተኞች ከነዚህ መሀል ይጠቀሳሉ።

እጅግ ተጋላጭ የሆኑ ወይም ላሉባቸው ልዩ ችግሮች በስደተኝነት በተጠለሉባቸው ሀገሮች መፍትሄ ለማግኘት የማይችሉ ስደተኞችን ሶስተኛ ሀገር በጥገኝነት ተቀብሎ ማስፈሩ ምን ያህል ሕይወት አድን መንገድ እንደሆነ

የዩኤንኤችሲአር ቃል አቀባይ ሻቢያ ማንቱ ሲያስረዱ እንዲህ ብለዋል። ዩኤንኤችሲአር ባለፈው ዓመት ሶስተኛ ሀገር እንዲቀበላቸው ከጠየቀላቸው ስደተኞች መካከል 37 ከመቶ ህጋዊና አካላዊ ከለላ የሚያስፈልጋቸው ናቸው። 32 ከመቶ የጥቃት ወይም የሰቆቃ አድራጎት ሰለባ የነበሩ ሲሆን፣ 17 ከመቶ ደግሞ ተጋላጭ የሆኑ ሴቶች፣ ታዳጊ ወጣቶችና ህጻናት ናቸው።

በመጪው ዓመት በቀዳሚነት በሶስተኛ ሀገር የጥገኝነት ከለላ የሚያስፈልጋቸው በተለያዩ የአፍሪካ ሀገሮች የተጠለሉ ስደተኞች ሲሆኑ በመቀጠል በመካከለኛው ምስራቅ ሀገሮች፣ በሰሜን አፍሪካ ሀገሮችና ቱርክ ውስጥ የሚገኙ ስደተኞች መሆናቸውን

ዩኤንኤችሲአር ገልጿል። ከዚህም ውስጥ ወደ 778 ሺህ የሚሆኑ ሶርያውያን ትልቁን ቁጥር እንደሚይዙ ነው ቃል አቀባዩ ማንቶ ያስረዱት። በሶስተኛ ሀገር ጥገኝነት የሚያስፈልጋቸው ስደተኞች ቁጥር እየጨመረ እንደሚሄድ የዩኤንኤችሲአር ቃል አቀባይ አስጠንቅቀዋል። መንግስታት በቀጣይ ዓመታት በጥገኝነት የሚቀበሏቸውን ስደተኞች ቁጥር እንዲያሳውቁ የተቀበሏቸውንም የሚወስዱበትን ሂደት

እንዲያፋጥኑ ዩኤንኤችሲአር ተማጽኖ አቅርበዋል። ከስልጣናቸው ተወግደው በእስር የሚገኙት የማይንማር መሪ ሳንሱኪ ዛሬ ረቡዕ በአገሪቱ ዋና ከተማ ወደሚገኘው እስር ቤት መዛወራቸው ተነገረ

የተመሰረተባቸውን ክስ የሚያስችለውም ችሎት ከፍርድ ቤቱ ወደ እስር ቤቱ መዛወሩ ተመልክተዋል። ሳንሱኪ በወታደራዊ መንግስት ተነስተው በቁጥጥር ስር ከዋሉበት እንደ ኤሮፓ አቆጣጠር 2021 መጀመሪያ አንስቶ ቢያንስ ወደ ሀያ በሚጠጉ ወንጀሎች ተከሰዋል። ሳንሱኪ ሁሉንም አስተባብለዋል። ምዕራባውያን አገሮች በአስቸኳይ እንዲፈቱ የጠየቁ ሲሆን ወታደራዊ መንግስቱ ጉዳያቸው በገለልተኛ ፍርድ ቤት እየታየ ነው ብለዋል።

በሌላም በኩል የማይነማር ወታደራዊ ገዢዎች በሚቀጥለው ዓመት ነፃና ፍትሐዊ ምርጫ ለማድረግ የገቡት ቃል ለፕሮፖጋንዳ ፍጆታ የዋለ ሐሰተኛ መረጃ ነው፣ ዓለም አቀፉ ማህበረሰብ በዚህ ፕሮፖጋንዳ መታለል የለበትም ሲሉ አንድ የተባበሩት መንግስታት ባለሙያ ተናግረዋል። ወታደራዊ መንግስቱ ስልጣን ከያዘ ወዲህ እስካሁን ከ2ሺ በላይ ተቃዋሚዎችን መግደሉ ተመልክተዋል።

እንደ ኤሮፓ አቆጣጠር በ2020 የቀዶ ጥገና ህክምና ከተደረገለት ሁለት ሳምንት በኋላ ያገገምበት በነበረው አልጋ ላይ ከሞተው ታዋቂው የአርጀንቲና እግር ኳስ ተጫዋች ዲያጎ ማራዶና ሞት ጋር በተያያዘ ስምንት የህክምና ባለሙያዎች በቸልተኝነት ወንጀል እንደሚከሰሱ ተነገረ። አንድ የፍርድ ቤት ዳኛ ትናንት ረቡዕ ባስተላለፉት ትእዛዝ፣ የማራዶናን ቤተሰብ ሐኪምና ነርሶችን ጨምሮ ስምንቱ የህክምና ባለሙያዎች በቀረበው ማስረጃ መሰረት ማራዶና እንዳይሞት ማድረግ የሚያስችላቸውን እርምጃ መውሰድ ባለመቻላ

ቸው ተጠያቂ እንዲሆኑ መወሰናቸው ተሰምተዋል።

አልኮልና አደገኛ እጾች ባስከተሉት የጤና መታወቅ ሲሰቃይ የነበረው ማራዶና በ60 ዓመቱ ህይወቱ ያለፈው በደም መርጋት ምክንያት ከተደረገለት የአንጎል ቀዶ ጥገና ህክምና ሲያገግም በነበረበት ወቅት ደርሶበታል በተባለው የልብ ድካም መሆኑ ተመልክተዋል። ወደ 20 የሚጠጉ የህክምና ባለሙያዎች ቡድን ባለፈው ዓመት በደረሱበት ድምዳሜ ለማራዶና ይደረጉ የነበሩ የህክምና አገልግሎቶች ግድፈትና ወጥነት የጎደላቸው እንደነበሩ መስክረዋል።

ተከሳሾቹ በሙሉ ተጠያቂ አለመሆናቸውን ያስታወቁ ሲሆን ጥፋተኛ ሆነው ከተገኙ ከ8 እስከ 25 ዓመት ሊደርስ በሚችል እስር ሊያስቀጣቸው እንደሚችልም የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

የዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 16

2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስቲ አሁን ለዕለት ወደ ያዝ ነው አብይ ረዘገባችን እንውሰዳችሁ

በምዕራብ ወለጋ ዞን የተፈጸመው የጅምላ ግድያ በአስቸኳይ እንዲጣራ ተመድ ጠይቋል። በመቶዎች የሚቆጠሩ ሰዎች የተገደሉበት ጥቃት የኢትዮጵያ መንግስት ፈጣን፣ ገለልተኛና ጥንቃቄ የተሞላበት ምርመራ እንዲያካሂድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌት

ናቸው ይህን የጠየቁት። የዩናይትድ ስቴትስ ባለስልጣናትም ድርጊቱ እጅግ እንዳሳሰባቸው ገልጸው መግለጫ አውጥተዋል። መግለጫዎቹን አንድ ላይ አጠናቅራ ስመኝሽ የቆየ ከአሶሽየትድ ፕሬስ ዘገባ ጋር አካታ እንደሚከተለው ታቀርበዋለች። ከፍተኛ ኮሚሽነር ሚሼል ባሸሌት ዛሬ ባወጡት መግለጫ

ቶሌ በተሰኘው መንደር በደረሰ ጥቃት የተፈጸመው ትርጉም የማይሰጥ ግድያና ሰዎች በግዳጅ ከመኖሪያቸው መፈናቀላቸው አሰቅቆኛል ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ የአይንማኞችን አነጋግሮ ባሰባሰበው መረጃ ሰኔ 11 ቀን ከጠዋቱ 3 ሰዓት አካባቢ የታጠቁ ሰዎች በአብዛኛው የአማራ ተወላጆች በሚኖሩበት ቶሌ መንደር በመሄድ በዘፈቀደ ባካሄዱት ተኩስ

በመቶዎች የሚቆጠሩ ሰዎች መገደላቸውንና አብዛኞቹ ሴቶችና ህጻናት መሆናቸውን አስታውቋል። በተጨማሪም ቢያንስ ሁለት ሺህ የሚጠጉ ሰዎች መኖሪያቸውን ጥለው

ተሰደዋል። አራት ሰዓት በፈጀው በዚህ ጥቃት ታጣቂዎቹ በርካታ መኖሪያ ቤቶችንም አቃጥለዋል። ባሸሌት በመግለጫቸው የኢትዮጵያ መንግስት ጥቃቱን ለማጣራት ፈጣን እርምጃ በመውሰድ ጥቃት የደረሰባቸውና ቤተሰቦቻቸው እውነቱን እንዲያውቁ ማድረግ ፍትህና ካሳ ማግኘታቸውን እንዲሁም ማጥፊዎቹ ተጠያቂ መሆናቸውን ማረጋገጥ

አለበት ብለዋል። በተጨማሪም ቁጥራቸው በውል ያልታወቀ ሰዎች በጥቃቱ ወቅት ታግተው መወሰዳቸውንና እስካሁን ያሉበት እንደማይታወቅ ያስታወቁት ከፍተኛ ኮሚሽነሯ፣ ባለስልጣናት አስፈላጊውን ህጋዊ እርምጃ በመውሰድ የታገቱት ሰዎች ነፃነታቸውን እንዲያገኙ እንዲያደርጉ ሲሉ ጥሪ አቅርበዋል። ከቅርብ ሳምንታት ወዲህ በኢትዮጵያ የተለያዩ ክልሎች እየጨመረ የመጣውን ውጥረትና ሁከት ተከትሎ የኢትዮጵያ መንግስት ህብረተሰቡ

ለመኖር ያለውን መብት እንዲያረጋግጥ ሲሉ ከፍተኛ ኮሚሽነሯ ጨምረው አሳስበዋል። በተያዘ ዜና ዩናይትድ ስቴትስ በኢትዮጵያ ምዕራብ ወለጋ ጊምቢ ወረዳ በሚኖሩ የአማራ ማህበረሰብ ላይ የተፈጸመውና በመቶዎች የሚቆጠሩ ሰዎች የሞቱበት የጅምላ ግድያ እንዳሳሰባት የሀገሪቱ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቆ ልዩነትን በሰላማዊ መንገድ መፍታት እንዲቻል ጥሪ አቅርቧል።

በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ በኦሮሚያ ክልል የሚኖሩ የአማራ ተወላጅ የሆኑ ንጹሐን ዜጎች መገደላቸው እጅግ እንዳሳሰባቸው ገልጸው

በዚህ አሰቃቂ ድርጊት ሰለባ ለሆኑ ቤተሰቦች ልባዊ ሐዘኔን እገልጻለሁ ሲሉ በትዊተር ገጻቸው ላይ አስፍረዋል። አክለውም ኢትዮጵያውያኖች ከሁከት ይልቅ ሰላምን እንዲመርጡ ጥሪ አቅርበው ጥቃት ለደረሰባቸው የተሟላና ሁሉን አቀፍ ፍትህ እንዲያገኙ እንዲሁም ይህን የሰብአዊ መብት ጥሰትና ጥቃት የፈጸሙ ተጠያቂ እንዲሆኑ ጠይቀዋል። በተመሳሳይ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤድ ዋና አስተዳዳሪ ሳማንታ ፓወር

በትዊተር ገጻቸው በጻፉት መልእክት

በኦሮሚያ ክልል ውስጥ የተገደሉት በአብዛኛው የአማራ ተወላጅ የሆኑ ከፍተኛ ቁጥር ያላቸው ንጹሐን ዜጎች ጥሎት የሚሄደው ጠባሳ ግጭቱን በማቆም ብቻ እንደማያቆም ገልጸው እውነተኛ እርቅ እንዲኖር ሰብአዊ ጥሰቱን የፈጸሙ ተጠያቂ መሆን አለባቸው ብለዋል። የአሜሪካው የውጭ ጉዳይ ምክር ቤት ቃል አቀባይ ኔድ ፕራይስን በበኩላቸው አሰቃቂው ድርጊት አሜሪካንን እጅግ እንዳሳሰባት ገልጸው ኢትዮጵያውያን ጥቃትን እንዲያወግዙና

ልዩነቶችን በሰላማዊ ውይይት እንዲፈቱ ጥሪ እናደርጋለን ብለዋል።

ቃል አቀባዩ አክለው ብሔራዊ እርቅ ሁሉን አቀፍና የተጠቂዎችም ሆነ የሰብአዊ መብት ጥሰት ፈጻሚዎቹ ፍትሕ የሚሰጥበት መሆን አለበት ብለዋል። በዚህ ምዕራብ ወለጋ ጊምቢ ወረዳ በሚገኘው ቶሌ ቀበሌ የተገደሉ ሰዎች በመቶዎች የሚቆጠሩ መሆኑ በነዋሪዎች ከተገለጸው ውጪ እስካሁን ከመንግስትም ሆነ ከሌላ አካል የተሰጠ የቁጥር መግለጫ የለም። ከዚህ ጥቃት የተረፉ ሰዎችም እስካሁን መንገድ ላይ እንደሚገኙና በቂ ድጋፍ

እንዳላገኙ ለአሜሪካ ድምፅ መግለጻቸው ይታወሳል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

ወደ ተከታዩ ዘገባችን እንወስዳችኋለን። ህወሀት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የኢትዮጵያ መንግስት ሲገልጽ የትግራይ ክልል መንግስት በበኩሉ ክሱን አስተባብሏል።

ህወሓት እገዳ ማድረጉን መንግስት ከለጋሽ ድርጅቶች ማረጋገጡን የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ለአሜሪካ ድምጽ ገልጸዋል። የትግራይ ክልል የውጭ ግንኙነት በትዊተር ገጽ ላይ ማምሻውን ባወጣው መግለጫ የእርዳታ አውሮፕላኖቹ መቀሌ እንዳያርፉ ታግደዋል መባሉን አስተባብሎ አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ

አቁሟል፣ ብሏል። በነዳጅ እጥረት ምክንያት ይህ ሊከሰት እንደሚችልም ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱን ገልጿል። ወደ ክልሉ በቂ ነዳጅ በመግባት ላይ መሆኑን የገለጹት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ከአለም ምግብ ፕሮግራም ዋና ዳይሬክተር ጋር ባደረጉት ውይይት ይህንን ክስ ማስተባበላቸውን የውጭ ጉዳይ ሚኒስቴር ገልጿል። ኬኔዲ አባተ ዝርዝሩን ይነግረናል።

የኢትዮጵያ መንግስት ከተለያዩ ዓለም አቀፍ አጋሮች ጋር በመተባበር የሰብአዊ ድጋፍ ቁሳቁሶች ወደ ትግራይ ክልል

በየብስና በአየር እንዲጓጓዙ ሲያደርግ መቆየቱን የገለጸው የመንግስት ኮሚኒኬሽን አገልግሎት በየዕለቱ በአየር የሚደረገው የድጋፍ አቅርቦት ግን ከትናንት ጀምሮ መቋረጡን ጠቁሟል። ለዚህ በምክንያትነት የጠቀሰው ህወሀት የእርዳታ አውሮፕላኖች መቀሌ እንዳያርፉ ከልክሏል የሚል ነው። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴንም ዛሬ ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ይህንኑ ማረጋገጣቸውን የውጭ ጉዳይ ሚኒስቴር በፌስቡክ አድራሻው አስታውቋል።

ለመሆኑ ህወሀት የእርዳታ አውሮፕላኖች መቀሌ እንዳያርፉ ማገዱን መንግስት እንዴት አረጋገጠ? ለሚለው ጥያቄ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ምላሽ አላቸው። ከትላንትና ጀምሮ ላልተወሰነ ጊዜ ከመንግስት ጋር በጋራ እየሰሩ ለሚገኙት አለም አቀፍ የድጋፍ አድራጊ ተቋማትና የአጋር ድርጅቶች ነው በረራ እንደማይኖር እና መከልከሉን

በህወሓት የሽብር ቡድን በኩል የተገለጠው፣ እነዚህ አለም አቀፍ ተቋማትም ይህንኑ አረጋግጠዋል። ለምን የሚለው እንግዲህ በተለያየ መልኩ ማጣራቶች መደረግ እንዳለባቸው መንግስት ፈጥኖ ያምናል። ይህንን ደግሞ ያው አለም አቀፉ ማህበረሰብም በተጨባጭ መሬት ላይ ያለው ጉዳይ ምንድን ነው የሚለው ማጣራት ይኖርበታል። ይሄ አንዱ ኃላፊነት የነሱ ስለሆነ ከመንግስት ጋር አብረው ለሚሰሩ ለጋሽ ድርጅቶችም ምክንያቱን አላሳወቀም፣ የእርዳታ አውሮፕላኖች እንዳይገቡ ሲከለክላቸው

ይሄ ነው በሚል የተቀመጡ ይፋዊ ምክንያቶች የሉ፣ እኛ ጋር የደረሱ የለው።

ህውሀት በበኩሉ የውጭ ጉዳዮች ቢሮ በሚለው አካል በኩል አመሻሽ ላይ ባወጣው የማስተባበያ መግለጫ የእርዳታ አውሮፕላኖች መቀሌ እንዳያርፉ ተከልክሏል በሚል በኢትዮጵያ መንግስት የወጣውን መግለጫ የተለመደ ውሸትና የተዛባ መረጃ ብሎታል። የኢትዮጵያ ባለስልጣናት ይህን ያደረጉት አስከፊው ሰብአዊ ቀውስ በትግራይ ላይ እያስከተለ ባለው ጥፋት ምክንያት ተጠያቂነታቸውን ዓለም አቀፉ ማህበረሰብ ችላ እንዲል ለማድረግ በመፈለግ ነው ብሏል። መንግስት ሰብአዊ ጉዳይን ለፖለቲካ መጠቀሚያ እያደረገ እንደሆነም

ነው የገለጸው። ይህን የማይቀበሉት የመንግስት ኮሚኒኬሽን ሚኒስትር ዴታ ወይዘሮ ሰላማዊት በበኩላቸው ህወሀት ከዚህ ቀደም በመንግስት ላይ በሐሰት ያቀርባቸዋል ያሏቸው ክሶች ትኩረት በማጣታቸው ምክንያት የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ ማድረግን እንደ አዲስ ክስ መመስረቻ መንገድ እንደሚከተል ነው የሚገልጹት። ከዚህ በፊት የሚነዛቸው የነበረው ላይ የተለያዩ የተሳሳቱ ትርክቶች አሉ እነሱን ለማጉላት እንዲችል

ይሄ የሹገር ቡድን የተለያዩ ጥረቶች ሲያደርግ ነበር። በመንገድ የሚደረገው ጉዞ እንዲስተጓጉልም የተለያዩ ቦታዎች ላይ ከዚህ በፊት ትንኮሳዎችን ሲፈጽም እንደነበረ ይታወቃል። እነዛ እንግዲህ ተገቢውን የዓለም የአለም አቀፍ ትኩረት መሳብ ባለመቻላቸው ምክንያት አሁን ደግሞ ፊቱን ወደዚህ ሊያዞር ይችላል የሚለው አንዱ ማሳያ ሊሆን ይችላል። ሁለተኛ በተፈጥሮውም የቡድኑ ከዚህ በፊት

ህዝቡ መጠቀሚያ እያደረገው እንደነበር የፕሮፓጋንዳው መጠቀሚያ ያደርገው እንደነበር ታይቷል። እና ይሄም አንዱ ምክንያት ይሆናል የሚል እንግዲህ ሀሳብን ማስቀመጥ ይቻላል ከዚህ በፊት ከነበሩት ልምዶች አንጻር ማለት ነው። ህወሀት በዛሬው መግለጫው የእርዳታ አውሮፕላኖች መቀሌ እንዳያርፉ አግዷል መባሉን ቢያስተባብልም

አውሮፕላን ማረፊያው ግን በነዳጅ እጥረት ምክንያት ስራ አቁሟል ብሏል። ይህ ሊከሰት እንደሚችል ለሰብአዊ ድጋፍ አቅራቢዎች ሲያሳውቅ መቆየቱንም ነው የገለጸው። መንግስት ሙሉ ለሙሉ ሊባል በሚችል ደረጃ ነዳጅ ወደ ትግራይ ክልል እንዳይገባ በማድረግ ላይ ነው ሲልም ከሷል። ይሁንና አምባሳደር ሬድዋን ሁሴን ከዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌይ ጋር ባደረጉት ውይይት ህወሀት ከነዳጅ እጥረት ጋር በተያያዘ የሚያቀርበውን ክስ አጣጥለዋል። አምባሳደር ሬድዋን ባለፈው ሳምንት ብቻ እንኳን 137900

13 ሊትር የጫኑ ሶስት ተሽከርካሪዎች ወደ ትግራይ ክልል ማምራታቸውን ገልጸው ይህም ለሰብአዊ አቅርቦት ስራ በቂ ነው ብለዋል። የዓለም ምግብ ፕሮግራም ወደ ትግራይ ክልል በየወሩ ሁለት ሚሊዮን ሊትር ነዳጅ ለማስገባት ያቀረበው ሐሳብም በመንግስት ተቀባይነት አግኝቶ የተጠየቀው መጠን ነዳጅ መግባቱንም ስለ መግለጻቸው የውጭ ጉዳይ ሚኒስቴር አስታውቋል። የህወሀት የማስተባበያ መግለጫ ከመውጣቱ በፊት ከቪኦኤ ጋር ቆይታ ያደረጉት ወይዘሮ ሰላማዊት ካሳም ከነዳጅ ጋር በተያያዘ ከዚህ ቀደም የሚቀርበውን ክስ ውድቅ አድርገዋል።

አንዳንድ መንገዶች ሊሰጣቸው የሞከሩ መረጃዎች እንዳሉ ማየት ይቻላል። አንደኛው ምክንያት እንግዲህ እንደ ሰበብ ሲነሳ የነበረው ከሰሞኑ በተለያየ መንገድ የሰማነው የነዳጅ እጥረት ነው። ይሄ ደግሞ ፍጹም ሐሰት መሆኑን እኛም በይፋ በመንግስት በኩል ለማሳወቅ ተሞክሯል። ይሄ ደግሞ ዓለም አቀፍ ተቋማቱን በተጨባጭ የሚያውቁት እና ቁጥሮችን በትክክል የሚያሳዩት ስለሆነ እሱ እንደማያዋጣ እንግዲህ ማየት ይቻላል ምክንያቱም

ያለፈውን ሳምንት እንኳን ትግራይ ክልል የተላከውን የነዳጅ መጠን ስንመለከት በአንድ ሳምንት ውስጥ ብቻ ማለት ነው በሶስት የነዳጅ ጫኝ ታንከሮች ወደ አንድ መቶ ሰላሳ ሰባት ሺህ ዘጠኝ መቶ አስራ ሶስት ሊትር ነዳጅ ወደ ክልሉ እንዲገባ ተደርጓል። ተልኳል ማለት ነው እንግዲህ ይህንን

ብስ የሚደረገው የእርዳታ አቅርቦት ግን ተጠናክሮ ቀጥሏል ያሉት ሚኒስትር ዴታዋ ከሰኔ 4 እስከ 10 ድረስ ባለው ያለፈው አንድ ሳምንት ብቻ ከ22250 ሜትሪክ ቶን በላይ ምግብ ነክ እንዲሁም 1199 ሜትሪክ ቶን ምግብ ነክ ያልሆኑ ቁሳቁሶች ወደ ትግራይ ክልል መግባታቸውን ጠቁመዋል። ከአምባሳደር ሬድዋን ጋር ዛሬ የተወያዩት የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሌ ለትግራይ ክልል በሚቀርበው የሰብአዊ ድጋፍ አቅርቦት ዙሪያ ከፍተኛ መሻሻል መኖሩን ገልጸዋል ያለው የውጭ ጉዳይ

ጉዳይ ሚኒስቴር ለክልሉ በሚደረገው የነዳጅ አቅርቦት እንዲሁም ከትግራይ በተጨማሪ በሌሎች የኢትዮጵያ ክልሎችም በግጭትና በድርቅ ለተጎዱ ወገኖች በሚደረገው የሰብአዊ ድጋፍ ዙሪያ በቅርበት ለመስራት ሁለቱ አካላት ተስማምተዋል ብሏል። ውይይታቸውን በተመለከተ ከዓለም ምግብ ፕሮግራም በኩል ግን የተባለ ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ

ከዚሁ የትግራይ ክልል ዘገባ ሳንወጣ በጦርነት ስትታመስ በቆየችው ትግራይ የነዳጅ እጥረት አለ የሚሉትን ዘገባዎች ኢትዮጵያ ማስተባበሏ ይታወቃል፣ ወይም አሁን በኬኔዲ ዘገባ ሰምተናል። በያዝነው ሳምንት ደግሞ እንደ

የአንድ የአውሮፓ ህብረት ተወካይ ክልሉን ከጎበኙ በኋላ በአካባቢው ያለው የነዳጅ እጥረት እጅግ አስፈላጊ የሆኑ የሰብአዊ እርዳታ አቅርቦትን እያደናቀፈ መሆኑን ገልጸው ነበር። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ ቢሮ ደግሞ ለቪዮኤ እንደገለጹት በትግራይ ክልል የነዳጅ እጥረት አለ የሚለው ወሬ የፈጠራ ታሪክ ነው ብለውታል። ሀሊማ አቱማኒ

አዲስ አበባ ነው የምትገኘው የአሜሪካ ድምጽ ዘጋቢ ናት። ያጠናቀረችው ዘገባ አለ እንግዲህ ወልዴ እንደሚከተለው ያቀርበዋል። በአውሮፓ ህብረት የቀውስ አስተዳደር ኮሚሽነር የሆኑት ያነዝ ሌናርቺች እንዳሉት እርዳታ እንዳይገባ በተከታታይ ታግዶ በመቆየቱ የትግራይ ሰዎች ስቃይ ደርሶባቸዋል።

የአነት ሌናርችች አዲስ አበባ ውስጥ ማክሰኞ ማታ በሰጡት ጋዜጣዊ መግለጫ በአሁኑ ወቅት ምግብ ጭነው ወደ ትግራይ ዋና ከተማ መቀለ የሚገቡ እቃ ጫኝ መኪኖች ቁጥር መሰረታዊ የሰብአዊ ፍላጎት ለመሸፈን በቂ የሚባር ደረጃ ላይ ደርሰዋል ብለዋል። ነገር ግን አሉ ኮሚሽነሩ የእርዳታ ሰራተኞች ምግቡን ለተረጂዎች ለማድረስ ተጨማሪ የነዳጅ አቅርቦት ያስፈልጋቸዋል። ስፔሻሊ ኦን ተ ፕሮቪዥን ኦፍ ፊውል

በነዳጅ አቅርቦት ላይ ያለውን እገዳ ማንሳት አስፈላጊ ነው። ተጨማሪ ነዳጅ ያስፈልጋል። ምክንያቱም መቀሌ የገባው የምግብ እርዳታ በገጠር ላሉና እርዳታው በጣም ለሚያስፈልጋቸው ሰዎች መድረስ አለበት። አሁን ያለንበት ሁኔታ፣ መቀሌ ያሉት የእርዳታ ማከማቻዎች ሙሉ ሆነው፣ በገጠር ያሉት ሰዎች ግን አሁንም ረሃብ ላይ ናቸው።

ከኅዳር 2012 ጀምሮ በኢትዮጵያ መንግስትና በህወሓት አማጽያን መካከል ሲካሄድ የቆየው ጦርነት በሺህ የሚቆጠሩ ሰዎችን ወደ ረሃብ ጠርዝ ሲገፋ በሚሊዮን የሚቆጠሩትን ደግሞ የምግብ ተመጽዋች አድርጓቸዋል። ለእርዳታ ሰራተኞችና ለአንድ ዓመት ካለ ክፍያ ለሰሩ የሆስፒታል ሰራተኞች ደሞዝ ለመክፈል እንዲሁም ሌሎች መሠረታዊ ጉዳዮችን ለማከናወን እንዲቻል የጠቅላይ ሚኒስትር አብይ አህመድ መንግሥት በትግራይ ላይ የጣለውን የገንዘብ ማዕቀብ እንዲያነሳ ኮሚሽነር ያነት ጠይቀዋል።

የኤሌክትሪክ እና የባንክ አገልግሎት መቋረጥ ያለውን ወታደራዊ ጠቀሜታ ለመረዳት ተቸግሬ ያለሁ፣ ነገር ግን እነዚህ አገልግሎቶች ካለምንም መዘግየት እንደገና መጀመር አለባቸው የሚል እምነት አለን። ምክንያቱም እነዚህ አገልግሎቶች ለሲቪል ሰዎች የተፈጠሩ አገልግሎቶች ናቸው። እነዚህ አገልግሎቶች ከሌሉ በክልሉ ያለው ሰብአዊ ቀውስ ይባባሳል። የኢትዮጵያ መንግስት ግን በተለይ የነዳጅ እገዳ አለ የሚለውን ያስተባብላል።

የኢትዮጵያው ጠቅላይ ሚኒስትር ቃል አቀባይ ቢለኔ ስዩም እንዳሉት ባለፈው ሳምንት ብቻ በሦስት ነዳጅ ማጓጓዣዎች 137500 ሊትር ነዳጅ መቀሌ ገብቷል። ቢለኔ ጨምረው እንዳሉት ካለፈው መጋቢት ወር ጀምሮ 920,000 ሊትር ነዳጅ ወደ ክልሉ ተልኳል።

So የነዳጅ እጥረት አለ የሚለው የፈጠራ ታሪክ ለሌላ ዙር ግጭት ሰራዊቱን ለማንቀሳቀስ እንዲችል ህዋሃት የያዘው ድብቅ አጀንዳ ነው። በመሆኑም በነዳጅ ላይ የተጣለ እገዳ የለም። እንዲህ አይነቱም ወሬ ካለው እውነታ ጋር ተነጻጽሮ

በግልጽ መታየት አለበት ወደ ትግራይ እንዲገባ የተፈቀደው እርዳታ የክልሉን ፍላጎት የሚያሟላ አይደለም ሲል የትግራይ የውጭ ጉዳይ ቢሮ በትዊተር ገጹ አስታውቋል። የህወሓት ቃል አቀባይ ጌታቸው ረዳ ለቪኦኤ በላኩት የጽሑፍ መልእክት የጠቅላይ ሚኒስትር አብይ አህመድ መንግስት እውነታውን ያጣርሳል ሲሉ ከሰዋል። ቃል አቀባይ በተጨማሪም በትግራይ የተፈጠረው የነዳጅ እጥረት አላስፈላጊ የሆኑ ኬላዎችና ሌሎች እንቅፋቶችን በመፍጠር የሰብአዊ አቅርቦትን ለማገድ የተፈጸመ ጭካኔ ነው ብለዋል።

ወደ ተከታዩ ዘገባችን እንውሰዳችሁ።

መንግስት የሕግ ማስከበር ዘመቻ በሚል በጀመረው እንቅስቃሴ በአማራ ክልል በቁጥጥር ስር የዋሉ ሰዎች ፍርድ ቤት የመቅረብ መብት እንዲከበር ለሚመለከተው አካላት ወይም ለሚመለከታቸው ባለስልጣናት ማሳሰቢያ መስጠታቸውን የሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ገልጸዋል። በአማራ ክልል ባለፈው ወር በተካሄደውና ክልሉና የፌዴራል መንግስቱ ህግ የማስከበር ዘመቻ ሲሉ በጠሩት

ዘመቻ ከአስራ ሁለት ሺህ በላይ ሰዎች መታሰራቸውን የክልሉ ፖሊስ ኮሚሽን ሰሞኑን ለቋሚ ኮሚቴው ባቀረበው ሪፖርት አስታውቋል። የቋሚ ኮሚቴ አባላቱ በዚህ ዘመቻ ዙሪያ ከባህር ዳር ከተማ ነዋሪዎች ጋር ተወያይተዋል። በውይይቱ ላይ አስቴር ምስጋናው ተገኝታ ነበር፣ እንደሚከተለው ይዘዋለች።

በሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት እንዳሉት ወደ ባህር ዳር የመጡት በአማራ ክልል ካለፈው ወር ጀምሮ እየተካሄደ ባለውና መንግስት የሕግ ማስከበር ዘመቻ ብሎ በሚጠራው እንቅስቃሴ የታሰሩ ተጠርጣሪዎችን አያያዝ ለመገምገም ነው። የኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ

ይናገራሉ። ግብረ መልሱ ለክልል መንግስታትም እንደዚሁ ለፌዴራሉ መንግስትም ግብረ መልስ የሰጠንበት ሁኔታ ነበረ። በሱ መነሻ የተጀመረ ነው። አሁን ተዛዙረን ባየንበት

በሁሉም አካባቢ ሊባል በሚችል ደረጃ በክልሉ ህግ የማስከበሩ ስራ እየተሰራ ነው ያለው። የአማራ ክልል መንግስት በህገ ወጥ ተግባራት ላይ ተሰማርተዋል ባላቸው ሰዎች ላይ ህዝብ በተደጋጋሚ ባነሳው ቅሬታ መሰረት 12,400 ተጠርጣሪዎችን በቁጥጥር ስር መዋሉን ለህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት መግለጹን የአማራ ሚዲያ ኮርፖሬሽን ዘግቧል። የቋሚ ኮሚቴ አባላት በአምስት ዞኖች በመዘዋወር ተጠርጣሪዎችን መጎብኘታቸውን ወይዘሮ ጸገ

መንግስቱ ተናጽ የማዳሪያ፣ የምግብ፣ የውሃ፣ የንጽህና ጉዳይ በአንዳንዱ አካባቢ በተሻለ መንገድ አለ። አንዳንዱ ማስተካከያ የሚፈልጋለ። ቆይታቸውም እዛ እንዲቆዩ አይፈለግም። ውሳኔ የሚያገኝ ፍርድ የሚያገኝ ፍርድ አግኝቶ ወደ ማረሚያ የሚወርድበት፣ ንጹ የሆኑት ደግሞ ምርመራቸው ተጣርቶ ንጹ ስለመሆናቸው ታውቆ የሚሸኙበት ሁኔታ እንዲፈጠር

የተነጋገርንበት ሁኔታ ያለ ነበረና ሂደት ላይ ነው ያለው። በሌላ በኩል የቋሚ ኮሚቴ አባላቱ በመንግስት የሕግ ማስከበር ዘመቻ ዙሪያ ከባህር ዳር ከተማ ነዋሪዎች ጋርም ውይይት አካሂደዋል። ከተሳታፊዎቹ ለተነሱ ጥያቄዎችም ምላሽ ተሰጥቷል። ሕግ ማስከበሩ ያመጣው ለውጥ ቀላል የሚባል አይደለም። ለምሳሌ ጥይት ተኩስ አስቀርተዋል። ጥሩ ነው ጥይት ተኩስ ማስቀረቱ። እረብሻዎች ቀርተዋል። ነገር ግን ነገር ግን

በአማራ ክልል ላይ የገነነ ወንጀል ማይሰሩ አካላት በፋኖ ስም እየተያዙ ናቸው። መጀመሪያ ብዙ ምንትኑ አልነበረንም፣ ጥይት በየደረጃችን ሲተኮስ ሌሎች ሌሎች ሥራዎች ሲሰሩ ብዙ ምንትኑ አልነበረንም ከተወሰነ ሰው በስተቀር። ሲቸግረው ግን ማህበረሰቡ ህግ እንዲከበር ጠይቋል። ከትንሹ ጥይት መተኮስ ጀምሮ ህግ እየተከበረ ነው ተጀምሯል።

የቋሚ ኮሚቴው ሰብሳቢ ወይዘሮ ፀግነት መንግስቱ ተከታዩን ምላሽ ሰጥተዋል። እዚህ ክልል ላይ ከአምስት ዞን በላይ ዞረን አይተናል። ህዝቡ እፎይታ እንዳገኘ ነው እየነገረን ያለ። እፎይታ አግኝተናል። ህገወጥነት ከፍተኛ ቦታ ይዞ ነበር። ይህን ለማስከበር የክልሉ መንግስት እያደረገ ያለው ጥረት፣ እኛ ገለልተኛ አካል ነን፣ ልንገራችሁ

በእናንተ ፊት ግን የክልሉን መንግስት ማድነቅ እፈልጋለሁ። በአንድ ወር ጊዜ ውስጥ የሰራው ስራ ቀላል እንዳይመስላችሁ ወረድ ብላችሁ ስታይ፣ ማለት በጣም በርካታ ውጥንቅቅ ነገሮች ተፈጥረው ነው። ይሄን ለማስከበር የሄደበት ርቀት በጣም የሚገርም ነው። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ሰሞኑን በንጹሃን ዜጎች ላይ የደረሰውን ጥቃት መነሻ በማድረግም በመላ ሀገሪቱ ህግ ማስከበር ስራ መሰራት እንዳለበት ነዋሪዎቹ ጠይቀዋል።

አማራ ክልል ላይ የሚደረገው የጸጥታ አከባበር ኦሮሚያ ላይ እየተካሄደ ነው ከሆነ፣ ለምን ትናንትና፣ ለምንድን ነው አንዳንዱ 250 ይላል፣ አንዳንዱ የሰው ልጆች ግን እየተጨፈጨፉ ነው። እውን በዚያ ክልል ላይ ህግ እየተከበረ ነው ወይ? እዚህ ጋር ያለው ነገር ቁጥጥሩን አይታችሁት ከሆነ ከዚህ መራይ ስትሄዱ ስድስት ጊዜ ፍተሻ አለ። እዚያ ላይ ያን ያክል ሲያልቅ እንዴት ነው ፍተሻ ያልተካሄደ?

በሁሉም በሀገሪቱ አካባቢ ነው ህግ ሊከበር የሚገባው። ሰው በነፃነት መኖር የማይችልበት ጊዜ ላይ ከደረስነ ህዝብ እንደ ህዝብ የፈለገ ቦታ ላይ ተንቀሳቅሶ መስራት ካልቻለም፣ ከወንድሞቹ ከእህቶቹ ጋር ተቻችሎ ተከባብሮ መኖር የማይችልበት የመኖር ህልውናው ነው አደጋ ውስጥ የወደቀበትና በሰቀቀን ከወደቀ የህጉ መኖር ቫሊውለስ ነው። ቢሆን ህግ አለ ብለን መንግስት አለ ብለን ካመነ

ለምንድን ነው በቀን ሁለት መቶና መቶ ሰው ሊታረድ የሚችለው? በህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸግነት መንግስቱ ሀገር እንዳይረጋጋ የሚሰሩ የውጭም የውስጥም ኃይሎች አሉ ሲሉ ማብራሪያ ሰጥተዋል። ሀገራችን እንዳንገነባ ወደ ልማት ፊታችን እንዳናዞር የተከፈተብን ጦርነት ሁሉ አቀፍ ስለሆነ በየአቅጣጫው በየጊዜው ችግሮች እየተፈጠሩ እንዳንረጋጋ እንደ ሀገር ሰክነን እንዳንኖር

እየተሰራብን እንደሆነ ሁላችሁ የምታውቁት ነው። በህግ ማስከበር ዘመቻው በቁጥጥር ስር ከዋሉት 1240 ተጠርጣሪዎች መካከል 3750 ያህሉ በዋስና መሰል የማጣራት ስራ መለቀቃቸውን የክልሉ ፖሊስ ኮሚሽን ለቋሚ ኮሚቴው መግለጹን የሀገር ውስጥ የመገናኛ ብዙሃን ዘግበዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።

የተከበራችሁ አድማጮች አሁን ከምሽቱ በስቱዲዮ ሰዓት አቆጣጠር ሁለት ሰዓት ሶስት ሰዓት ከ ሰላሳ ሶስት ይላል።

የመጀመሪያው የዜናና የትንታኔ መጽሄት የሚስተናገዱበትን ክፍለ ጊዜ ያጠናቀናል። አሁን ወደ ሁለተኛው አጋማሽ አልፈናል። እንግዲህ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በአትቪ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በኢሜይልም ሆርን አት ቪኦኤ ኒውስ ዶት ኮም ላይ አስተያየቶቻችሁን አድርሱን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን ወደ

Uji se como

ይቅርታ አድማጮች፣ ወደ ጉጂን ያልኩት ቡርጂን የተመለከተ ዘገባ ነው ያለን። ቡርጂ የተፈጸመው ጥቃት በአገር ሽማግሌዎች እስኪፈታ ድረስ የህዝብ ለህዝብ ግንኙነት ለጊዜው መቋረጡን በዚያ አካባቢ ያነጋገርናቸው ሰዎች ገልጸውልናል። ባለፈው ወር ቅዳሜ ግንቦት 27 2014 ዓ.ም በቡርጂ ልዩ ወረዳ ሶያማ ሶየማ በተባለችው አካባቢ በገበያ ውስጥ የተፈጸመ ጥቃትን ተከትሎ ከዛ በኋላ

የተከሰተውን ውጥረት በሽምግልና ለማብረድ ጥረት እያደረጉ መሆኑን በዛ አካባቢ ያሉ አባ ገዳዎች ገልጸውልናል። አባ ገሎ አባ ገዳ ጅሎ መንዶ ከአካባቢው ማህበረሰብ የተውጣጡ የተለያዩ ሰዎችን ተቀብለው ማነጋገራቸውንም ለአሜሪካ ድምጽ ተናግረዋል። በሌላ በኩል ደግሞ የቡርጂ ወረዳ ልዩ አስተዳደር ጥቃቱን ተከትሎ

ወስጃለሁ ባለው እርምጃ ከሰባ በላይ ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤትም እየቀረቡ መሆኑን ተናግረዋል። በሌላ በኩል ግን አሁንም በአካባቢው ውጥረት እንዳለ ተገልጿል። ይህ ውጥረት እስከሚረግብ ድረስ ደግሞ አጎራባች ቀበሌዎች ያሉ ህዝብ ለህዝብ ግንኙነታቸው እንዲቋረጥና ለጊዜው በጥበቃ ስር እንዲሆኑ እንደተደረገ የገልሞ ዳዊት ተከታዩ ዘገባ በዝርዝር ይነግረናል።

ከሁለት ሳምንት በፊት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ቡርጂ ልዩ ወረዳ ሶየማ በምትባል ከተማ የተፈጸመውን ጥቃት ተከትሎ አስር ሰዎች ሕይወታቸው ሲያልፍ ከሀያ በላይ የአካል ጉዳት እንደደረሰባቸው አባገዳጅ ሎመኖ ለአሜሪካ ድምጽ ተናግረዋል።

ግድያውን ተከትሎ የተፈጠረውን ውጥረት ለማርገብ በሽምግልና ጥረት እየተደረገ መሆኑን የቡርጂ ልዩ ወረዳ አስተዳዳሪ ለአሜሪካ ድምጽ ገልጸዋል። አቶ ማሪያ አለማየሁ የቡርጂ ልዩ ወረዳ አስተዳዳሪ መንግስት በአሸባሪነት ፈረጆ ሸነ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት ታጣቂዎች በአካባቢው አንድ የቡርጂ ልዩ ወረዳ ነዋሪን መግደላቸውን ተከትሎ ቅዳሜ ግንቦት 27 2014 ዓ ም

ቡርጂ ወረዳ ሶያማ ከተማ ውስጥ ለገበያ በተሰበሰቡ ሰላማዊ ሰዎች ላይ በተፈጸመ ጥቃት ዘጠኝ ሰዎች መገደላቸውንና እና ሌሎች ሀያ ሰዎች ደግሞ ከባድና ቀላል ጉዳት እንደደረሰባቸው መዘግባችን ይታወሳል። ከዚህ በኋላ የሟቾች ቁጥር አስር መድረሱን የገለጹት የቡርጂ ልዩ ወረዳ አስተዳዳሪ አቶ ማሪ አለማየሁ ከዚህ በኋላ ነገሮች ወደ ባሰ ግጭት እንዳያመሩ ሽምግልና መጀመሩን ተናግረዋል። የሽምግልና ሂደቱ በጣም በጥሩ ሁኔታ ነው እየሄደ ያለው

በተለይ የኛ የቡርጂ ሽማግሌዎች ይሄ በፍጹም የቡርጂን ሕዝብ የማይወክል አጋጣሚ ሆኖ ደግሞ የገበያ ይለትም ስለነበረ በገበያ ሁለት ወንጀለኞች ከተለያዩ አካባቢ ነው እንግዲህ ገበያ የሚገቡት በምርመራ ሂደትም እየደረሰንበት ያለው አብዛኛው ከተለዩ ተጠርጣሪዎች የቡርጂ ብቻም ሳይሆን ከሌሎች አካባቢ መጥቶ ስለነበሩ ሽማግሌዎች ይሄንን ይዘው በተለይ አጓራባች የኮንሶ ባህል ሽማግሌዎች፣ ገዲኦ ባህል ሽማግሌዎች

የቦረናና የገብረ ባህል ሽማግሌዎች በዚህ ሂደት እየተሳተፉ ነው ያሉት። በተለይ ጉጂና ጉጂ አብሮ የሚኖሩ እስካሁንም አብሮ ሲኖሩ የነበሩ የነዚህን ሁለት ወንድማማቾች ደግሞ እንዴት ይሄ ነገር ጠርፈን ሰላማቸውን እንዴት ማረጋ ጠልብን ብለው እጅግ በጣም እየለፉ ናቸው። በዚህ አጋጣሚ ለእነዚህም፣ ለቦረና ለገድኦ፣ ለኮንሶ አምባገዳዎች ይሄንን ደግሞ ከሆናችን ሆነው በጣም በጣም እየተባበሩ ያሉ የመንግስት አካላትም

ከልብ ምስጋና ለማቅረብ እንፈልጋለን። አቶ ማሬ በጥቃቱ ላይ በመሳተፍ በተጠረጠሩት ላይ እየተወሰደ ነው ስላሉት እርምጃ ሲናገሩ አሁን ውስጥ ሁለት ሳምንት ገደማ ለተሰራው ስራ መቶ ሰባት ሰው ነው የተለየው። ከመቶ ሰባት ሰው ውስጥ ደግሞ ቁጥጥር ስሩ ያሉት ሰባ ሰዎች ቁጥጥር ስሩ ውሏል። እነዛ ውስጥ ደግሞ በፍርድ ቤት ጉዳያቸው በመረጃ ተደግፈው አርባ ዘጠኝ የሆኑ ሰዎች መረጃ ማስረጃ ሙሉ የተጠናቁባቸዋል።

ስለዚህ ሌሎችም የምርመራ ሂደቱ ቁጥጥር ስር መዋል ያለባቸው አካላት ወንጀለኞች እንዲውሉ ጥረት እየተደረገ ነው፣ ያለው ስራ በጣም እየተሰራ ነው ያለው። ከዚያ አኳያ ዕለቱ እንግዲህ የገበያ ዕለትም ስለነበረ የአህያ ፍየል እንደዚህ ተዘርፎ ነበር፣ ያው እነሱ ሸሽቶ ሲሄዱ ማለት ነው። ስለዚህ በሰራነው ስራ እስካሁን አስራ ሶስት የሚሆን ከብት አስራ አምስት ፍየል አስር አህያ ሞቶር አንድ እና አንድ መቶ

ስድስት ሺ አካባቢ ብር ማስመለስ ችለናል። አሁንም ከአመራሮች የተሰጡን መረጃዎች አሉ። አጠቃላይ ንብረት ጠፍቶብናል ብለው ለአመራሮች እነሱ ሪፖርት ህብረተሰቡ ሪፖርት ባደረገው መሰረት ለእኛ ሪፖርት አድርገውልናል። ስለዚህ አጠቃላይ እዚህ በዕለቱ ጠፉ የተባሉ ንብረቶች በሙሉ መመለስ አለባቸው ብለን እየሰራን ያለ ነው። አባ ገዳጅ ሎመን ነው ለሽምግልና ወደ ቡሌ ሆራ ከመጡት ሰዎች ጋር መገናኘታቸውን ይናገራሉ። ረኮንሶኦ ቦረና ጌዴኦ

ጋራ ከኮንሶ ከቦረና ከገብራና ከጌዲዮ ናቸው የመጡት። ለሽንግልናው በእስካሁኑ ሁለቴ ተመልሰዋል። ያው የተነጋገርነው አሁንም በጥቃቱ የተጎዱ ሰዎች ሆስፒታል ያሉ አሉ። እናም እነኚህ ተጎድተው በሕክምና ላይ ያሉ ሰዎች ህይወት መትረፍ ወይም አለመትረፍ እስክንለይ ብለን በሌላ ቀጠሮ ሸኝተናቸዋል።

አባ ገዳጅ በጥቃቱ ቀን ከሞቱት ዘጠኝ ሰዎች በሐዋሳ በሕክምና ላይ የነበረው አንድ ሰው በዚህ ሳምንት መጀመሪያ ህይወቱ ማለፉን ጠቅሰው አሁንም ስድስት ሰዎች በቡሌ ሆራና በሐዋሳ በሕክምና ላይ ናቸው ብለዋል።

በዚያም ቀን ለገበያ የወጡት ሰዎች ላይ ነው ጥቃት ያደረሱት። እኛ ግን በሰላማዊ መንገድ ነው ፍትህን የምንጠይቀው፣ በጦርነት አይደለም ብለን ሁሉንም ሰው አስጠንቅቀናል። ዘመዱ የሞተበት ሁሉም አሁን በትዕግስት እንዲጠባበቅ አድርገናል። ሆኖም ግን ነዋሪዎች በሶሮ በርጉዳ እና በጎረቤት ብርጂ ልዩ ወረዳ መካከል ያለው ሁኔታ በቦታው አለመመለሱን ይናገራሉ። አቶ ደንቦ በቅልጣ የምዕራብ ጉጂ ነዋሪ ናቸው። በእርግጥ ሰላም አልተመለሰም

እንዳለ ለዚህም ገበያ ይዞ እዛም ሄዶ ሁሉ ተቋርጧል። ወደ መደበኛ ሰላም የተመለሰ ነገር የለም። ዋና የኢንስፔክተር ንጉሴ ለማ የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ናቸው። አሁንም የርቅደቱ እስኪጠናቀቅ ሕዝብ ለሕዝብ ግንኙነቱ መቆየት እንዳለበት ይናገራሉ። ጃሮሌን አም ዱቢ ጀልቀብዴኩን ጡሙርቴ ኡመተ ከነ ወሊት ፊዴ ጃርሰብያ ደርገጌስ ዱበርቲ ወሊት ፊዴ

አሁን ሽምግልናውን የጀመሩት የሀገር ሽማግሌዎች ጉዳዩን ከመጨረሳቸው በፊት መገናኘት በጣም አስቸጋሪ ነው የሚሆነው። ምክንያቱም የሰው ሕይወት ነው ያለፈው። ለዚህም የሽምግልና ሂደቱ በተቻለ መጠን በአጭር ጊዜ እንዲጠናቀቅ እየጠየቅን ነን። በተጨማሪም እንደ ጸጥታ መዋቅር ግዴታችንን በመወጣት ላይ እንገኛለን።

የምዕራብ ጉጂ ዞን ፖሊስ መምሪያ አዛዥ ዋና ኢንስፔክተር ንጉሴ ለማ፣ እስከዚያም መሰል ጥቃት እንዳይፈጸም የምዕራብ ጉጂ ዞንና የቡርጂ ልዩ ወረዳ አስተዳደር በቅርበት እየሰሩ ናቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ

ወደ ተከታዩ የሐሙስ ምሽት ሳምንታዊ ቅንብር ነው የምናልፈው። የተፈጥሮ ሳይንስና አካባቢ ህይወት

በዚህ የተፈጥሮ አካባቢን በሚዳስሰው የዛሬው ዝግጅታችን ሰሞኑን የተተከለውን ችግኝ በተመለከተ የሚዳስስ ዘገባን ያለን በጉለሌ የእጽዋት ማዕከል የተካሄደውን የችግኝ ተከላ አስመልክቶ በአካባቢ አየር ንብረት ለውጥ ላይ የሚያደርሰውን አስተዋጽኦ አስመልክቶ በስፍራው ተገኝቶ የነበረው ኬኔዲ አባተ

ችግኝ ተከላው ስነ ስርዓት የተካፈሉትን ሰዎች አነጋግሮ ለዛሬ የሐሙስ ምሽት ቅንብራችን አሰናድቶታል። እንደሚከተለው ይቀርባል። በኢትዮጵያ በከፍተኛ ደረጃ የተመናመነው የደን መጠን መልሶ እንዲያገግም ለማድረግና የአየር ንብረት ለውጥን ለመከላከል በሚል ላለፉት ሶስት ዓመታት የተለያዩ አይነት ችግኞችን በዘመቻ መልክ የመትከል የአረንጓዴ አሻራ መርሃ ግብር ሲካሄድ ቆይቷል።

የዘንድሮው አራተኛ ዙር የአረንጓዴ አሻራ መርሃ ግብርም አሻራችን ለትውልዳችን በሚል መሪ ቃል የሚካሄድ ሲሆን የመርሃ ግብሩ ማስጀመሪያ ስነ ሥርዓት በጉለሌ እጽዋት ማዕከል ባለፈው ማክሰኞ ሰኔ 14 ተከናውኗል። ጠቅላይ ሚኒስትር አብይ አህመድ በስነ ስርዓቱ ላይ ባደረጉት ንግግር የአረንጓዴ አሻራ መርሃ ግብሩ ችግኝ ከመትከል ያለፈ መልዕክት እንዳለው አብራርተዋል። አራተኛውን አረንጓዴ አሻራ የማኖር መርሃ ግብር ስንጀምር

ኮር ሀሳቡ ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ስለ ኢንቫይሮንመንት ብዙዎች ብዙ ኮንፈረንስ አዘጋጅተዋል፣ ብዙ ተናግረዋል። ኢትዮጵያ ግን ከሀያ ቢሊየን በላይ ችግኞች በአራት ዓመት በመትከል ከአምስት ሺህ

ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደረግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። ጠቅላይ ሚኒስትሩንና ካቢኔያቸውን ጨምሮ በችግኝ ተከላ ማስጀመሪያ ስነ ስርአቱ ላይ የተገኙ የክልል ፕሬዝደንቶች፣ ዲፕሎማቶችና ታዋቂ ሰዎች በጉለሌ የእጽዋት ማዕከል በተዘጋጀ ስፍራ ላይ ችግኝ የመትከል አሻራቸውን አሳርፈዋል።

ከታዳሚያን መካከል የሆነችው በኦሎምፒክ የሁለት ወርቅና የአንድ ነሐስ ሜዳሊያ ባለቤቷ ስመጥር አትሌት ደራርቱ ቱሉ አስተያየቷን ሰጥታናለች። ዘንድሮ እንግዲህ ለአራተኛ ጊዜ አሻራችን ለትውልዳችን በሚል መሪ ቃል እዚህ አካባቢ መጥተን ዛሬ አሻራችን አኖረናል። እንደምታየው እንግዲህ እዚህ አካባቢ ድሮም በተክል የተሸፈነ ነው። ምሁር ደግሞ አሁን ደግሞ በሳሳ ወዳለበት አካባቢ ሸፍነናል።

እንግዲህ እንደምታውቀው አዲስ አበባ አካባቢ ከይሄን አራት ዓመት በጣም በዙሪያ በጣም ተተክሏል። እንግዲህ እንግዲህ ወደ ወጣ ወጣ ብለን ከአዲስ አበባ ወጣ ብለን ሌሎች አካባቢያችን ደግሞ ማልማት እንዳለብን ነው የምሰማኝና በአጠቃላይ ይሄ ማረጋችን እንግዲህ ለሁሉ ነገር ለአየር ጸባይ የሚሆን ለሌሎች ነገሮች በጣም ጥሩ ስለሆነ እኔም ደግሞ የዚህ ተሳታፊ መሆነ ደስ ብሎኛል ማለት ነው።

ሌላዋ በስፍራው ተገኝተው ችግኝ ሲተክሉ ያገኘ ናቸው የመስኖና ቆላማ አካባቢ ሚኒስትር ኢንጂነር አይሻ መሐመድ ደግሞ ስለ ችግኝ ተከላው ተግባር እርሳቸው ከሚመሩት መስሪያ ቤት ጋር አያይዘው ይገልጻሉ።

በተደጋጋሚ እዚህ ሀገር ላይ እየመጣ ያለውን የአየር ንብረት ለውጥ ተጽዕኖ ለመቋቋም ሀገራችን በጣም ብዙ ጫካዎች የነበሩባት ሀገር ናት። ስለዚህ ይህን በአጭር ጊዜ መመለስ እንደሚቻል ይህን ለማድረግ ደግሞ ወሳኙ ነገር የአመራሩ ኮሚትመንትና የማህበረሰቡ ተሳትፎ እንደሆነና ማህበረሰባችን እኛ ካሰለፍ ነው ተአምር መስራት የሚችል ህዝብ እንደሆነ ደግሞ እናቅ እናይተናል በዚህ ስራ ስለዚህ ይሄ አጀማመራችን

ብዙ ነገር ልናደረግ የምንችልበት ብዙ ጥቅሞች ያሉት ኢኮቱሪዝሙ የከተሞቻችንን የማስዋቡ አጠቃላይ አየር ንብረት ለውጥን ለመቋቋም የሚጠቅመው ጥቀም ጠቀሜታ በሙሉ በጣም ብዙ ነው። እኔ በምሰራበት ተቋም ደግሞ በርካታ ግድቦች አሉኝ። እነዚያ ግድቦች በደለልና በተለያየ የአፈርና ውሃ ጥበቃ ስራዎችን ይፈልጋል። ስለዚህ ከዚህ

ተደምሮ ሲሰራ እንደ መስሪያ እንደ ሚኒስትሪ በተለያዩ ትልልቅ ግድቦች ዙሪያ ይህን እንቅስቃሴ እንቀጥላለን ማለት ነው። ዋነኛ የድርቅ ተጋላጭ በሆኑት ቆላማ አካባቢዎችም ስለሚከናወነው ተግባር የመስኖና ቆላማ አካባቢ ሚኒስትሯ አስረድተዋል። ቆላማ አካባቢዎች ከአየር ንብረት ልንትኖቻቸው ጋ ጊዜዎቻቸው ጋር አስታከን እነዚህም ክልሎች ላይ በጣም ብዙ ችግኞችን አፍልተን አዘጋጅተናል። ቦታዎችም ተዘጋጅተዋል። በነዚህ አካባቢዎች ላይ በተደጋጋሚ እየመጣ ያለው የድርቅ ተጽዕኖ

ለመቋቋም የሚያስችል አይነተኛ ዘላቂ ስራ ስለሆነ ይህን ስራ እዛ ካለው ማህበረሰብ ጋር ሆነን እንሰራለን። በእነዚህ አካባቢዎችም ባህላዊ የችግኝ ተከላና ደን የመጠበቅ ባህል ስላለ እሱን እንዲጅነስ ባህል ተጠቅመን የአየር ንብረት ለውጥ ተጽዕኖ እንዲቋቋሙ የማድረግ ስራ ከዚህ ጎን ለጎን እንሰራ ይሆናል። በሁሉም ቆላማ አካባቢዎች ስራ ይሰራል ማለት ነው።

የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት አትሌት ደራርቱ ቱሉ አረንጓዴ አሻራን ከማኖር ሂደት ጋር በተያያዘ ሊዘነጋ የማይገባው መልእክት አለኝ ትላለች። ሁሉ ጊዜ እንግዲህ ይተከላሉ፣ ነገር ይሰራሉ

ዋናው ነገር መንከባከብ ነው፣ ማየት ነው፣ ዞር ብለን ማየት ነው። እና ዋናው ነገር ከመትከሉም በላይ የተተከለው ከእንግዲህ እንኳን ባይተከል የተተከለ ይበቃል። በእርግጥ ግን ደግሞ እነዚህ የተተከሉትን መንከባከብ ነው ትልቁ ነገርና ያንን ደግሞ እንድንከባከብ ያንን መርሳት እንደሌለብንና ይሄንን የተከለውን ደግሞ እንደ ልጆቻችን እንድንከባከብና እንድናይ ያስፈልጋል ማለት ነው። ይሄንን ደግሞ መልዕክትን አስተላልፋለሁ ማለት ነው።

በየዓመቱ በክረምት ወራት የሚከናወነው ይህ ተግባር ከአየር ንብረት ለውጥ ጋር በተያያዘ ድርቅ ፈተና ከሆነባቸው የምስራቅ አፍሪካ ሀገራት አንዷ በሆነችው ኢትዮጵያ የግብርና ምርትን ለማሳደግም አይነተኛ ሚና እንዳለው ይገለጻል። ይሁን እንጂ መንግስት ቅድሚያ ለሚገባቸው ጉዳዮች ትኩረት ከመስጠት ይልቅ ችግኝ ተከላን ዋነኛ አጀንዳው አድርጓል በሚል በብዙዎች የተለያዩ ትችቶች ይቀርቡበታል። ጠቅላይ ሚኒስትር አብይ ለዚህ ምላሽ አላቸው።

ችግር ጦርነት እያለ ስንዴ አያስፈልግም ሲሉን ነበር። ስንዴ ከምን ጊዜውም በላይ በጦርነት ጊዜ እንደሚያስፈልግ እኛም ዓለምም ተምረናል። አሁንም ችግር ስላለ ችግኝ አያስፈልግም ይላሉ። ይህ የጠላቶቻችን ፍላጎት ነው። ችግኝ እንዳንተክል፣ እንዳናርስ፣ ልማት እንዳናስብ፣ ግድባችን ውሃ እንዳይዝ የሚፈልጉት ጠላቶቻችን ናቸው። በግራ እጃችን ጠላቶቻችን እንከላከላለን፣ በቀኝ

እጃችን ልማታችን እንቀጥላለን። የሚቆም ነገር የለም። ሁሉንም በጋራ የማስቀጠል ብቃትና ልምድ ያለው የኢትዮጵያ ሕዝብ አሁንም ለጠላቶቻችን አይቻልም፣ አታስቆሙንም የሚለውን አሻራችን ለትውልዳችን በሚለው መርህ ከዛሬ ጀምሮ እየተከል በተግባር ጠላቶቻችንን ማሳፈር ከእያንዳንዱ ኢትዮጵያ የሚጠበቅ ስለሆነ አደራ እላለሁ።

ከ2000 ዓ ም ጀምሮ በተካሄደው የችግኝ ተከላ መርሃ ግብር በኢትዮጵያ የደን መመናመን በአማካይ በየዓመቱ በ23 በመቶ እየቀነሰ መምጣቱን ጥናቶች እንደሚያመለክቱ የግብርና ሚኒስትሩ ኡመር ሁሴን ገልጸዋል። በቀጣዮቹ ሁለት ወራት 6 ቢሊዮን ችግኝ ለመትከል የታቀደ ሲሆን ቁጥሩ እጅግ የተጋነነ ነው በሚል ብዙዎች ባይቀበሉም ባለፉት ሶስት ክረምቶች ደግሞ 18 ቢሊዮን ችግኝ እንደተተከለ ነው መንግስት የሚገልጸው። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ ወደ ተከታዩ ዘገባችን እንውሰዳችሁ። የነዳጅ የድጎማ ወይም ማሻሻያ የዋጋ ንረቱን ያባብሰዋል የሚለው ስጋት መሰረተ ቢስ ጥናት መሆኑን አረጋግጫለው ብሏል መንግስት።

የነዳጅ ድጎማውን ተግባራዊ ለማድረግ ቴክኖሎጂን እንደሚጠቀሙ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። መንግስት ለነዳጅ ድጎማው አንድ መቶ ሰላሳ ሁለት ቢሊዮን ብር ወጪ ሲያደርግ ሀገሪቱ በውጭ ንግድ ከምታገኘው የውጭ ምንዛሬ ሶስት አራተኛ የሚሆነውን ለነዳጅ ግዢ እየዋለው ነው ተብሏል። አዲስ ቸኮል በዚህ ዙሪያ ያጠናቀረው ዘገባ አለው።

የፊታችን አምሌ ተግባራዊ መሆን የሚጀምረው የነዳጅ ድጎማን ቀስ በቀስ የማንሳት እንቅስቃሴ በመንግስት ይፋ እየተደረገ ያለው የታለመለት የነዳጅ ድጎማ በሚል አገላለጽ ነው። እርምጃው ደግሞ ባለፈው ታህሳስ ወር የተሰበሰበው የሚኒስትሮች ምክር ቤት አገሪቱ በየዓመቱ ለነዳጅ ድጎማ የምታወጣውን ገንዘብ ቀስ በቀስ ለመቀነስና ና ለማንሳት ያስተላለፈውን ውሳኔ ተከትሎ የመጣ ነው።

መንግስት እንደሚለው ኢትዮጵያ ባለፈው አንድ ዓመት 132 ቢሊዮን ብር ለነዳጅ ድጎማ አውጥታለች። ይፋ የተደረገው ድጎማን ደረጃ ደረጃ የማንሳት ውሳኔ የኑሮ ውድነቱን ይበልጥ እንዳያንረው የሚሰጉ የምጣኔ ሀብት ባለሙያዎችና አስተያየት ሰጪዎች አሉ።

የንግድና ቀጠና ትስስር ሚኒስቴር ግን በዚህ ድምዳሜ አይስማማም። ሚኒስትር ዴታው አቶ ሀሰን መሀመድ ለጋዜጠኞች በሰጡት ቃል የምጣኔያት ባለሙያዎችም ሆኑ እርሳቸው የሚመሩት መስሪያ ቤት ያደረጉት ጥናት የነዳጅ ድጎማው ላይ የሚወሰደው የማሻሻያ እርምጃ በዋጋ ግሽበቱ ላይ የሚያሳድረው ጉልህ ተጽዕኖ እንደሌለ አመልክቷል ብለዋል። የዋጋ ግሽበት አለ፣ በዚህ ኑሮ ውድነት፣ ለምን ይሄ አሁን ጥያቄ ይመጣል የሚል አስተያየቶች ወይ ጥያቄዎች ይመጣሉ። ያ እንዳለ ሆኖ አንደኛ

ባለፉት ስምንት ወራት ምንም አይነት የዋጋ ጭማሪ ሳይደረግ ካለፈው አመት ጀምሮ እስከ አሁን በ18 ፐርሰንት የነበረውን የዋጋ ግሽበት አሁን ወደ ሰላሳ ሁለት ገብቷል። ምንም አይነት ዋጋ ሳይጨመር ማለት ነዳት ነዳ ተጨመረ። ለዛ ነው እንትን የጨመረው ትራንስፖርት የጨመረው፣ ለዛ ነው ዋጋ ግሽበት የሚያመጣው። እሱ በኢኮኖሚስቶች አይደገፍም፣ በእኛ ጥናት መሰረትም አይደገፍም። ምክንያቱም ቀጥተኛ የሆነ

ኮሬሌሽን የለውም እና ይሄ ባለፈው አመት 18 የነበረውን እኛ ምንም ሳንጨምር 33

ፐርሰንት ያስገባው ነዳጅ ሳይሆን ሌሎች ምክንያቶች የምርታማነት መቀነስ፣ የጦርነቱ ጉዳይ፣ የዓለም ተጽዕኖ፣ የኮቪድ የተለያዩ ጉዳዮች ናቸው ና የብር የመግዛት አቅም መዳከም፣ ሕገወጥ ነጋዴዎች ና ኮንትሮባንድ ሥርዓቱ ወደ ሥርዓቱ ማስገባት እኛም በበኩላችን እንደ ንግድና ቀጠናዊ ትስስር ሚኒስቴር ከፍተኛ ጥረት እያደረግን የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን ለታለመለት ዓላማ ለመዋል በሚል ታህሳስ አቅም በጸደቀው ና የፊታችን ሀምሌ አንድ በሚጀምረው አዋጃ ተገባበር ዙሪያ በቅንጅት ለመስራት ከድሬዳዋ

የአስተዳደር ካቢኔ ጋር ምክክር አካሂዶ ነበር። በመድረኩ ላይ ማብራሪያ የሰጡት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር አቶ አህመድ ቱሳ ለህዝብ ትራንስፖርት አገልግሎት የሚሰጡ የከተማ ታክሲዎችና ና ሀገር አቋራጭ ተሽከርካሪዎች ከሌሎች ተሽከርካሪዎች አንጻር ዋነኛ የድጎማ ተጠቃሚዎች እንደሚሆኑ ገልጸው፣ ይሁንና መጠኑ ቢለያይም ሁሉም ላይ የዋጋ ጭማሪ እንደሚኖር አስታውቀዋል። ከድጎማ መውጫ ስልቶች ወይም ደግሞ ይሄ ዋጋ ማስተካከያ ስልቱ አንደኛው ለአምስት ዓመት የሚቆይ ነው

ለአምስት ዓመት የሚቆየው የትራንስፖርት አገልግሎት ለሚሰጡ ተሽከርካሪዎች የሚደረግ የነዳጅ ዋጋ ቅናሽ ነው። ወይም ደግሞ ዘአዘር ወይ ዋጋ በምንጨምርበት ጊዜ ዋጋ ጭማሪው አስር በመቶ ነው የሚሆነው አንድ አሁን ለምሳሌ አህሚ ላይ ሰላሳ ሰባት ብር ከሆነ ልዩነቱ አሁን መሸጫ ዋጋና መሸጥ በነበረበት ዋጋ መካከል ሰላሳ ሰባት ከሆነ አስራ ሶስት ብር ከሰባ ሳንቲም ብቻ ነው

የሚጨመረው ማለት ነው። ይሄ ለስድስት ወር ይቆያል። በዚሁ ዋጋ ለስድስት ወር ዓለም ላይ ዋጋ ቢጨምርም ቢቀንስም በዚሁ ዋጋ ይቆያሉ ማለት ነው። በዚህ ጊዜ ምንድነው ታሪፍ ነው የሚሰራው እዚህ የባጃጅ ታሪፍ፣ የአውቶቡስ፣ የታክሲ፣ የሁሉ። ስለዚህ በየስድስት ወሩ ነው አስር አስር አስር በመቶ እየተጨመረ በአምስት ዓመት ጊዜ ውስጥ ወደ ትክክለኛ ዋጋ ይመጣሉ ነው ይሄኛው። ከዛ በኋላ ይቆማል።

ሁለተኛው ጥቅል ድጎማ የሚባለው አሁን ለመንግስት ተሽከርካሪዎች ለግል ባለሀብቱ ለጭነት መኪኖች ከዚህ ውጭ ከትራንስፖርት ከሕዝብ ትራንስፖርት ውጭ ያሉት በሙሉ ሰኔ ላይ ሀያ አምስት በመቶ። ለእነሱም ቢሆን ድጎማው ለአንድ ዓመት ይቀጥላል። በአንድ ጊዜ አንወጣ። ምክንያቱም በአንድ ጊዜ መውጣት ማለት ትልቅ ዳሜጅ ነው ኢኮኖሚ ላይ የሚመጣው። ሀያ አምስት በመቶ፣ ሀያ አምስት በመቶ ማለት እነዚህ ወደ ዘጠኝ ብር አካባቢ ይሆናል ማለት ነው።

የድጎማውን አስፈላጊነት በተመለከተ ማብራሪያ የሰጡት የንግድና ቀጠና ትስስር ሚኒስትር ዴኤታ አቶ ሀሰን መሀመድ መንግስት በወጪ ንግድ ሀገሪቱ ከምታገኘው አራት ቢሊዮን ዶላር የሚጠጋ ገንዘብ ውስጥ ከሶስት ቢሊዮን በላዩን ለነዳጅ ግዥ እየዋለው እንደሆነ ገልጸው ዋጋውን ለመደጎም የሚወጣው ወጪም በአመት አንድ መቶ ሰላሳ ሁለት ቢሊዮን ብር ደርሷል ብለዋል። ምንድነው ጥቅሙ ምንድነው ጉዳቱ ለሀገር የሚያመነጽ አሁን ይሄ አንድ መቶ ሰላሳ ሁለት ሚሊዮን ቢሊዮን ብር የአገሪቷ በጀት አንድ አምስተኛ ነው።

ባለፈው ወር ብቻ 13 ቢሊዮን ነው የደጎመ ነው። እና ግንቦት ወር 13 ቢሊዮን እንደዚህ እያለ እየጨመረ ስለሆነ ብክነት አለ። እና መንግስት እየደጎመ ያለው ከ50 ፐርሰንት ወይም ከዛ በላይ ነው። እና ያ ምንድን ነው ያመጣው? ብክነትን ያመጣል። ኮንትሮባንድን ያበረታታል። ኮንትሮባንድ ስለሚያበረታታ ለዚህ አገር በኤክስፖርት የምናገኘው አራት ቢሊዮን፣ 3.2 ቢሊዮን ለነዳጅ ብቻ እያወጣን እንደገናም በሌለን አቅም ለጎረቤት ሀገሮቻችን በኮንትሮባንድ እየገባ

ያው ስግብግብ ነጋዴዎች በኮንትሮባንድ የወሰዱ ለጎረቤት ተገሮቻችን ባለን አቅም ድጎማ በተዘዋዋሪ የድጎማ ነው ማለት ነው። ነዳጅ በ የተከበራችሁ አድማጮች ዝግጅቶቻችንን አጠናቀናል። ከመሰናበታችን በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሶማሊያ ህዝብ እንደ አውሮፓውያን አቆጣጠር ግንቦት 16 ቀን ሐሰን ሼክ ሞሐሙድን አዲሱ ፕሬዚደንቱ አድርጎ መርጧል። ረጅም ጊዜ ሲጓተት የቆየው ሂደት ተጠናቆ ምርጫው ተከናውነዋል በማለት የጀመረው ርዕሰ አንቀጽ ሀገሪቱ የአራት ዓመት የስልጣን ዘመናቸው ባለፈው 2021 ዓመተ ምህረት በየካቲት ወር ባበቃው ፕሬዚደንት ስትተዳደር መቆየቷን አስታውሷል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶማሊያን ህዝብ፣ የብሔራዊ ምርጫ ሂደቱ በመጠናቀቁ እንኳን ደስ ያላችሁት፣ ሐሰን ሼክ መሐሙድንም በመመረጦ እንኳን ደስ ያለውን እንላለን። ከእርሶና ከመንግስቶ ጋር አብረን ለመስራት በጉጉት እንጠብቃለን ብለዋል። በሶማሊያ ለአመታት በተካሄዱት የውስጥ የፖለቲካ አምባጓሮዎች የተነሳ ወሳኝ የሆኑ ጉዳዮች ችላ ተብለው ቆይተዋል።

ሶማሊያ ማደግ ትችል ዘንድ ማዕከላዊ መንግስትና ፌዴራላዊ ክፍላተ ሀገር በአፋጣኝ እርቀ ሰላም አምጥተው ሀገሪቱ በተደቀኑባት ዋና ዋና ፈተናዎች ላይ መስራት መጀመር አለባቸው ሲል ርዕሰ አንቀጹ አውስቷል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በተለይ አፋጣኝ መፍትሄ የሚሹ ሁለት ጉዳዮች እንዳሉ አሳስበዋል። የመጀመሪያው ሽብርተኛው ቡድን አልሸባብ የደቀነውን አደጋ

ማስወገድ እንደሆነ ገልጸዋል። የሶማሊያና የክልሉ ጸጥታ የሚመረኮዘው ባለን አቅም ሁሉ ተጠቅመን አልሸባብን በመታገላችን ላይ ይሆናል። ይኸውም በሶማሊያ የአፍሪካ ህብረትን የሽግግር ተልዕኮ አትሚስን መደገፍ በሶማሊያ ሰላምና ጸጥታ ላይ አደጋ መደቀናቸውን የቀጠሉ የአልሸባብ ወኪሎችን

ሀገሪቱን በሚመለከት በወጡት የማዕቀብ እርምጃዎች አማካይነት ማዕቀብ እንዲደነገግባቸው ማድረግ እንደሆነ የገለጹት የዩናይትድ ስቴትስ አምባሳደር ግሪንፊልድ ጽንፈኝነትን የሚያበረታታውን ዘግናኝ ሰብአዊ ሁኔታ ማቃለልም አስፈላጊ መሆኑን አስረድተዋል። ርዕስ አንቀጹ ሲቀጥል በአርባ ዓመታት ባልታየ ደረጃ በከበደው ድርቅ ከስድስት ሚሊዮን የሚበልጡ ሶማሊያውያን ላይ አደጋ ተጋርጧል።

የምግብ ዋጋ እጅግ አሻቅቧል። ሩሲያ በዩክሬን ላይ የምታካሄደው አረመኔያዊ ጦርነት ለሶማሊያ ስንዴና ሌላም የምግብ አቅርቦት እንዳይደርስ ማድረጉን ቀጥሏል። ይህም ሕዝቡን ለቸነፈር ሊዳርገው ይችላል ካለ በኋላ ርዕሰ አንቀጹ በተዘረዘሩት ምክንያቶች የተነሳ ሀገሪቱ ላይ ለተጋረጠው ሰብአዊ አደጋ መፍትሄ መፈለግ አዲሱ የሶማሊያ መንግስት የሚጠብቀው ሁለተኛው ከባድ ፈተና ነው ብሏል።

ባለፈው ሚያዝያ ወር ዩናይትድ ስቴትስ ለአፍሪካ ቀንድ ሰብአዊ እርዳታ የሚውል ከ200 ሚሊዮን ዶላር በላይ ተጨማሪ ድጋፍ እንደምትሰጥ ማስታወቋን አምባሳደር ግሪንፊልድ ጠቅሰዋል። የሶማሊያ ሰብአዊ ሁኔታ ከኢኮኖሚያዊ ደህንነቷ ጋር በቀጥታ የተያያዘ ነው። ይህ ደግሞ ከባድ ዕዳ የተጫናቸው ድሃ ሀገሮችን በሚመለከተው መርሃ ግብር

የሚፈለግባትን ግዴታ ማጠናቀቅ በመቻሏ ላይ የሚመረኮዝ ነው ሲሉ አምባሳደር ግሪንፊልድ መናገራቸውን እርሳንቀጹ ጠቅሷል። የውጭ ጉዳይ ሚኒስትር ብሊንከን በበኩላቸው አሁን ሶማሊያ የሕዝቧን ጥቅም ለማራመድ አስፈላጊ በሆኑ ፖለቲካዊ፣ ኢኮኖሚያዊና ጸጥታን በተመለከቱ የለውጥ እርምጃዎች ላይ ለማትኮር እድሉ መጥቶላታል ካሉ በኋላ

ዩናይትድ ስቴትስ ሶማሊያ ሰላማዊ፣ የበለጸገችና ዲሞክራሲያዊት እንድትሆን ባለን የጋራ ግብ ከሀገሪቱ መሪዎች ጋር በአጋርነት ለመስራት በጉጉት ትጠብቃለች በማለት የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች እኛም ለምሽቱ የያዝናቸውን ዝግጅቶቻችንን አጠናቀናል። በዝግጅቶቻችን ላይ አስተያየት ካላችሁ አካፍሉን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርለን ቆይታለች። በነገው ምሽት ልዩ ልዩ ዝግጅቶቻችንን ተመልሰን እንገናኛለን። ለዛሬው ሰላም፣ በደህና ደሩ።